ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታውቀዋል። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦጉስቲን መሂጋ ጋር መመካከራቸውም ተገልጧል። ዳዊት ገልሞ ነው ከናይሮቢ የላከልን። በታንዛኒያ እስር ቤት እስከ ሁለት ሺ የሚገመቱ የኢትዮጵያ ፍልሰተኞች እንዳሉ ይነገራል። እነኚህ ፍልሰተኞች በተለያዩ የአገሪቱ እስር ቤቶች ያሉ ሲሆን ከአንድ ሺህ ዘጠኝ መቶ በላይ የሚሆኑትን ወደ ሀገር ለማስመለስ ከታንዛኒያ መንግስት ጋር ከስምምነት መደረሱን በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ተናግረዋል። ከአንድ ሺህ ዘጠኝ መቶ በላይ ኢትዮጵያውያን በተለያዩ ታንዛኒያ ስብሎች ይገኛሉ። እነዚህ ሰተኞችን ለማስፈታት ሚሲዮኑ በርካታ እንቅስቃሴዎች እያደረግ ነው የሚገኘው አንደኛው ቴዳሩስ ከሁለት መቶ ሰላሳ በላይ ኢትዮጵያን ወደ ሀገር ቤት እንዲመለስ ተደርጓል። አሁን በቅርቡ ደግሞ ከአምስት መቶ ሀምሳ አራት ኢትዮጵያውያን ከተለያዩ እስር ቤቶች ተፈቶ ወደ ኢትዮጵያን የማስመለስ ስራ የዝግጅ ምዕራፉን ጨርሰናል። የተቀሩትን ደግሞ ሲሆኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው። አምባሳደር ዮናስ በተለያዩ የታንዛኒያ እስር ቤት ያሉትን ኢትዮጵያውያንን የኤምባሲ ወኪል መጎብኘቱን አብዛኛዎቻቸውም የሁለተኛ ደረጃ ትምህርታቸውን ያላጠናቀቁት ተማሪዎች መሆናቸውን ነው የተናገሩት። አክለውም የእስረኞቹ አፈታት አፈጻጸምን በተመለከተ በመጀመሪያ የታንዛኒያ መንግስት ኃላፊዎች ከኢትዮጵያ መንግስት ባለስልጣናት ጋር ምክክር ማድረግ እንደሚፈልጉ መግለጻቸውን አብራርተዋል። ውሳኔውም የተደረሰው በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦግስትን ማሂገ ጋር ምክክር ከተደረገ በኋላ መሆኑን አምባሳደር ዮናስ ተናግረዋል። ኤምባሲው ህገወጥ የሰዎች ዝውውርን ለማስቆም እያደረገ ያለው ምን አለ ብዬ አምባሳደር ዮናስን ጠይቄያቸዋለሁ። አንደኛ ትልቁ ስራ የሚሰራው ሀገር ቤት ሁለተኛ እያሰብናለን ነው ምንድን ነው፣ ሶስት ሀገራት የቦርደር ኮሚሽን ከኢሚግሬሽን ጋር ተያይዞ ግንኙነት ያለው አካላት የጋራ መድረክ የሚፈጥር የቦርደር ኮንትሮል እየተጠናከር የሚሄድበት ሁኔታ እንዲፈጠር ምክር ሀሳብ አቅርበናል። ምናልባት በቅርቡ የካቲት አጋማሽ ወይም መጨረሻ አካባቢ የኬንያ የኢትዮጵያና የታንዛኒያ ኢሚግሬሽን ባለስልጣን ባሉበት ውይይት ለማካከል እየታሰበ ነው ያለው። በተጨማሪም በህገ ወጥ ጉዞ ላይ የሚያዙ ኢትዮጵያውያን ዜጎች ወዲያው ወደ ሀገራቸው እንደሚመለሱ የሚደረጉበትን ሁኔታ ለማመቻቸት ከታንዛኒያ መንግስት ጋር ምክክር ላይ መሆናቸውን አምባሳደር ዩናስ ገልጸዋል። ከታንዛኒያ እስር ቤት እንደሚፈቱ የተነገራቸው ኢትዮጵያውያን ግን መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ